ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። ጋዜጠኛ አበበ ገላው የኢትዮጵያ ሳተላይት ቴሌቪዥንና ሬዲዮ ማኔጂንግ ዳይሬክተር፣ በቅድሚያ ወደ አውስትራሊያ እንኳን ደህና መጣ እንኳን ዘንድሮ የአውስትሬሊያ ጉብኝቱ በኢሳት ቴሌቪዥንና ሬዲዮ ጋዜጠኞች የመጀመሪያው አይደለም። አሁን ሰባተኛውን ነው የሚይዘው። ያም የኢሳትን ሰባተኛ ዓመት ምስረታ ና የተልኮ ሚናውን የሚያንጸባርቅበት ወቅት ነው። በምልሰት ወደ ኋላ ሄደው ሰባቱን አመታት ኢሳት ምን ያህል ተልኮችን ተወጥቻለሁ ብሎ ይላል? ዋነኛ እንኳር የሚባሉ አስተዋጽኦዎቹ ምንድን ናቸው ማለት ይቻላል? አመሰግናለሁ በድጋሚ ካሳሁን። እንግዲህ እንደሚታወቀው ኢትዮጵያ በዓለማችን ውስጥ ፕሬስ ፍሪደም ወይንም የፕሬስ ነጻነት ከሌለባቸው አገሮች መካከል በግንባር ቀደምነት ከሚጠቀሱት አንዷ ነች። ኢትዮጵያ ውስጥ ላለፉት 26 ዓመታት ጋዜጠኞች በሀገራቸው ውስጥ ሀሳባቸውን በመግለጻቸው እንዲሁም ደግሞ እውነትን በመናገራቸው ምክንያት ከፍተኛ ሰቆቃና ችግርና መከራ ሲጋፈጡ እንደቆየ ሁላችን የምናውቀው ነገር ነው። በዚህም ምክንያት በርካታ የሆኑ ጋዜጠኞች ከኢትዮጵያ ተሰደዋል። እነዚህ ስደተኛ ጋዜጠኞች እንግዲህ ተሰባስበው ለሀገራችንና ለሕዝባችን ሊሆን የሚችል ድምፅ ሊኖረን ይገባል ብለው ከተለያዩ አክቲቪስቶችም ጋር በመተባበር የኢትዮጵያ ሳተላይት ቴሌቪዥን እንግዲህ ካቋቋሙ ሰባት ዓመታት ተቆጥረዋል። በእነዚህ ሰባት ዓመታት ውስጥ በርካታ ክንውኖች እና በርካታ አቺቭመንት የሚባሉ ወይም ስኬት የሚባሉ ነገሮች አሉ። ከሁሉ በላይ የኢትዮጵያ ሕዝብ ድምፅ የተነፈገ ሕዝብ እንደመሆኑ ለኢትዮጵያ ሕዝብ ድምፅ መሆኑ እንዲሁም ደግሞ የህዝቡን ችግር፣ መከራ፣ ፍዳ በዓለም ዙሪያም እንዲሁም ለራሱ ለኢትዮጵያ ህዝብ ማቅረብ መቻሉ ትልቅ ስኬት ተደርጎ ሊታይ የሚገባው ነው። ዋነኛውም ተልእኮው ደግሞ ለኢትዮጵያ ህዝብ መረጃ ማቅረብ ነው። ይሄ መረጃ የተጠማ ህዝብ ነው። መንግስት የተወሰኑ የሚዲያ ተቋማትን ተቆጣጥረው የፕሮፓጋንዳ የሚያስተላለፍበት ሁኔታ ነበር። አሁን ግን ያ ተቀይሯል። በዋነኛነት የኢትዮጵያ ህዝብ መረጃ ከሚያገኙባቸው የሚዲያ ተቋማት አንዱ ኢሳት ነው እና ለዚህም በዓለም ዙሪያ የሚገኙ አውስትራሊያ የሚገኙ ኢትዮጵያውያን ሁሉ ከፍተኛ ድጋፍ አድርገዋል እና እንደ ትልቅ ስኬትም ነው የምናየው። ስኬቶች እንደሚኖሩ ሁሉ ተግዳሮቶችም ይኖራሉ። በአንጻሩ ሁለቱ ጎን ለጎን አብረው የሚሄዱ ናቸው። ባለፉት ሰባት ዓመታት ምን የገጠሙት ተግዳሮቶች ነበር? ኢሳት ቴሌቪዥንና ሬዲዮ እንግዲህ ትልቁ ፈተና ምንድን ነው? ቀደም ብሎ እንደጠቀስኩት የኢትዮጵያ መንግስት ህዝቡ መረጃ እንዲደርሰው አይፈልግም። መረጃም እንዳይደርሰው ሌት ተቀን የሚተጋ መንግስት ነው። ይሄ የህወሓት መራሹ መንግስት ህዝቡን ጨቁኖ ረግጦ ለመያዝ የመረጠው አቅጣጫ መረጃን መንፈግ ነው እና በፕሮፓጋንዳ ህዝቡን ማደናገር ነው። ስለዚህም የኢትዮጵያ ሳተላይት ቴሌቪዥን ከተቋቋመ ጊዜ ጀምሮ እንግዲህ ዋነኛ ስርጭት የምናደርገው ወደ ኢትዮጵያ ነው በሳተላይት አማካኝነት። ይህንን ለማቋረጥ ያልተደረገ ጥረት የለም። ከፍተኛ የሆነ ጥረት ተደርጓል። የእኛም ስርጭት ደግሞ ከ26 ጊዜ በላይ እንዲቋረጥ የተገደደበት ሁኔታ ነበር። እንግዲህ ወደ ኋላ መለስ ብንል የኢትዮጵያ ሳተላይት ቴሌቪዥን ስርጭቱን የጀመረው በአረብ ሳት ላይ ነበር። በአረብ ሳት ላይ ስርጭት ባረገ በጥቂት ወራት ውስጥ ጃም ወይንም ደግሞ ይሄ ወደ ኢትዮጵያ የሚደረገውን ስርጭት አስተጓጎሉት። ይሄ የቻይና ኤክስፐርቶቹን ሁሉ በገንዘብ ቀጥረው ከፍተኛ የሆነ ኢንቨስትመንት እያደረጉበት የሚሰሩት ስራ ነው። ስርጭቱ ተቋረጠ። ከዛ በኋላ እንግዲህ በርካታ የሆኑ የሳተላይት ካምፓኒዎችን ቀ የአረብ ሳት ከተቋረጠ በኋላ ወደ ታይኮም የታይላንድ ካምፓኒ ሄደን ነበር። ከዛም በኋላ ኢንተል ሳት ሄደን ነበር፣ ዩሮ ሳት ሄደን ነበር። በርካታ የሆኑ ሳተላይት ካምፓኒዎች ለመቀያየር ሁሉ የተገደድንበት ሁኔታ ነበረው። ይሄ እንግዲህ ትልቁ የሚባል ለኢትዮጵያ ሳተላይት ቴሌቪዥን ፈተና ነው። አሁንም መንግስት በከፍተኛ ደረጃ ኢንቨስት እያደረገ ነው። በቅርቡ ጊዜም ወደ ዘጠኝ የሚሆኑ ቻናሎችን ከአምስት ሚሊዮን ዶላር በላይ ከፍለው ከዩቴልሳት ተከራይተዋል። ይህ የሚያደርጉት እኛ እንዳንጠቀምበት ነው እንጂ አስፈልጓቸው አይደለም። ዘጠኝ ቻናል የላቸውም እንደምናውቀው እና እስከዚህ ደረጃ ይደርሳል። አሁን የምትገኘው አውስትራሊያ ውስጥ ነው። አውስትራሊያም እንደዚሁ በተለያየ ስቴቶች ውስጥ ተጓጉዘሃል። የኢሳትን ሰባተኛ ዓመት አስመልክቶ በተጓዝክባቸው ስቴቶች ውስጥ በሰዎች ዘንድ የነበረው አቀባበል ምን ይመስል ነበር? የጉዞስ ዋነኛ ተልእኮ ምንድን ነው? እንግዲህ በዚህ ዓመት የኢሳትን ሰባተኛ ዓመት እያከበርን ነው። በተለያዩ የዓለማችን ክፍሎች አንዱ በአውስትራሊያ ነው። በአውስትራሊያ ጉዞን ከጀመርኩት ጀምሮ የኢትዮጵያዊ አቀባበል በጣም በጣም ከፍተኛ ነው። እኔ ከምጠብቀው በላይ ነው የሆነብኝ። ኢትዮጵያዊ በዚህ አካባቢ ያለው ለኢሳት ምን ያህል ከፍተኛ አክብሮትና ፍቅር እንዳለው ከመግለጽም አልፎ በገንዘብም ባለው አቅም ሁሉ ከጎናችን እንደ ቆመ ያስመሰከረበት ነው። እንግዲህ ይሄንን ፕሮግራም የጀመርኩት ሲድኒ ነው። ከዛ ወደ አድላይድ፣ ፐርስ፣ ብሪስቤን፣ አሁን ደግሞ ሜልበርን እና በእነዚህ ከተሞች ሁሉ እንግዲህ ብዙ ኢትዮጵያን እያገኘው ነው። ሜልበርን ገና አሁን እሁድ ነው ፕሮግራም ያለን። ከዛ በፊት ግን በነበሩት ከተሞች ሁሉ ከፍተኛ የሆነ በእውነት ልባዊ የሆነ ድጋፍ ነው ለኢሳት ሕዝቡ የሚያደርገው። የሜልበርኑ የእሁዱ ስብሰባ የት ነው የሚካሄደው? በወቅቱስ፣ እዚህ ከሚጠብቁ ታዳሚዎች ጋር በምን አይነት አጀንዳ ላይ ነው ለመወያየት እሳቤው ያለ? ይሄ እንግዲህ የኢሳት ሰባተኛ ዓመት በሜልቦርን የሚከብለው በአንድ ሶስት አምስት ስቴፈን ስትሪት ያራቪል ነው። እሱም እሁድ ነው። እሁድ ከቱፔም ጀምሮ ነው። በዋነኛነት እንግዲህ ከህዝቡ ጋር ግልጽ ውይይት ነው የምናደርገው። በኢሳት ዙሪያ እንግዲህ ቀደምም እንዳልከው ስኬት ብቻ አይደለም ያሉ የተለያዩ ቻሌንጆችም አሉ። በዚህ ዙሪያ በስኬቱም በቻሌንጁ ዙሪያ ግልጽ የሆነው ውይይት እናደርጋለን። ሰው የፈለገውን መጥቶ መጠየቅ ይችላል። እኛም ደግሞ የምንችለውን ያህል መልስ ለመስጠት እንሞክራለንና በዚህ ደረጃ ከህዝቡ ጋር እንግዲህ ለመገናኘት አቅደናል። ህዝቡም ደግሞ መጥቶ ጥያቄውም እንዲመለስለት የሚፈልገውም እንዲሁም ደግሞ በተለያየ ደረጃ ኢሳትን ለመደገፍም የሚፈልገው መጥቶ እንዲሳተፍ እንፈልጋለን። ድጋፋቸውን በምን መልክ እንዲገልጹላችሁ ነው የእናንተ ፍላጎት? ድጋፋቸውን በተለያየ መንገድ መግለጽ ይችላሉ። እንግዲህ በዋነኛነት የአብሮ ጎን ለጎን ያለን የገንዘብ ማሰባሰቢያ ፕሮግራም አለን። እዛም ላይ በሚደረጉት ፕሮግራሞች ሁሉ ተሳታፊ በመሆን ሰው ያቅሙን ያህል ኢሳትን መደገፍ ይችላል። ኢሳትን መደገፍ እንግዲህ ሁላችንም እንደምናውቀው በጣም ወሳኝ ነው። ይሄ ሚዲያ በጣም ወሳኝ የትግል መሳሪያ ነው። ዝም ብሎ የሚዲያ ተቋም ብቻ አይደለም። ለኢትዮጵያ ሕዝብ አይንና ጆሮ ነው ስንልም ደግሞ በተግባር እያስመሰከረ ያለ ነው። ምንም አጠያቂ አይደለም። ትልቅ የሆነ ተጽዕኖ ያለው ሚዲያ ነው። የዚህን ሚዲያ አቅም ማጎልበት የሁሉም ኢትዮጵያዊ ድርሻ ነው። በተለይ ደግሞ ነጻነት ናፋቂ የሆኑ ኢትዮጵያዊ ከልቡ ኢሳትን መደገፍ አለበት ብለን እናምናለን። በጋዜጠኝነት ሕይወት ውስጥ ረጅም መንገድ ተጉዘ ነው። አሁን እዚህ ያለኸው ጅማሮም በሀገረ አሜሪካ ወይም እንግሊዝ ሳይሆን ከዚያ በፊት ከሀገር ቤት ነው የሚጀምረው። በቅድሚያ ወደ ጋዜጠኝነት ሙያ እንዴት እና መቼ የተስበ ገባ? እንግዲህ ረጅም ነው ጉዞው እንደምታውቀው፣ አንተም ታውቀዋለህ። ብዙዎቻችን እየታሰርን እየተፈታን እዛም ሀገር ቤት ደግሞ የምኖርበት ጊዜ እየተሸማቀቅ እንድኖር ነው። ጋዜጠኛ ስለሆንም ብቻ በመሸማቀቅ እንድኖር እንገደር ነበር። እኔ ወደ ጋዜጠኛነት ዓለም የገባሁት ተማሪ በነበሩ ጊዜ ነው። ታስታውስ እንደሆነ በአዲስ አበባ ዩኒቨርስቲ አርባ ሁለት መምህራን ተባረው ነበር። እነዚህ መምህራን በተባረሩ ወቅት እኔ ይሄ በጣም ከፍተኛ የሆነ ጥፋት ነው በህዝብም በሀገርም ላይ እነዚህ መምራ ሊባረሩ አይገባም ብለው ከተነሱት ተማሪዎች መሃል አንዱ ነበርኩ። እንደውም አስተባባሪ ነበርኩ። በዛ ምክንያት ታሰሬ ነበር ለተወሰነ ወራት ከዛ እንደተፈታሁ ጋዜጠኛ ነው የሆንኩት። ጽሁፍ ነበረ መንግስትን የሚተቹ ጽሁፎች እንዲሁም ጋዜጣን ማቋቁሜ ነበር። ከእነ እስክንድር ነጋ ጋር ሰርቻለሁ። ከአንተም ጋር እንደዚሁ እንተዋወቃለን። አገር ቤት በነጻው ፕሬስ ውስጥ ብዙ ጋዜጠኞች እናውቃለሁኝ። አሁን በስደት ነው የሚገኙት። እነ ሳጌናም እነ እስክንድርን ሁሉ አውቃቸዋለሁ። እንግዲህ የእኛ ህይወት ቀላል ህይወት አይደለም። የፈተናም ህይወት ነው። ብዙ ተፈትነናል። ግን ደግሞ የያዝነው ትግል ቀላል አይደለም። የኢትዮጵያ ህዝብ ቢያንስ መሰረታዊ የሆኑ መብቶቹ ይከበሩለት ብለን የምናምን በርካታ ጋዜጠኞች አሉ። ምክንያቱም ያለ መብት መከበር ጋዜጠኝነት ዋጋ የለውም። እንደምታውቀው ሀሳብን በነፃ የመግለጽ መብት ሳይከበር በአንድ ሀገር ውስጥ ሚዲያ አቋቁመህ በነፃነት ልትኖረ አትችልም። እንደ ጠላት ነው የምታየው። አሁንም እንግዲህ ያለው ሀቅ ምንድን ነው? እንደዚህ አይነት ጋዜጠኞች በተለይ ደግሞ እውነትን አጉልተው የሚያወጡ ጋዜጠኞች እንደነ እስክንድር ነጋ አይነት ጋዜጠኞች አሸባሪዎች ተብለው ነው በአሁኑ ጊዜ በስር የሚገኙት። በርካታ ጋዜጠኞች አሸባሪዎች እየተባሉ ነው በዚህ ስርዓት። እኔ ራሱ አሁን በስደት አለም አሸባሪ ተብዬ አስራ አምስት ዓመት ተፈርዶብኛል። ግን ይሄ ሀሰት እንደሆነ እነሱም ያውቃሉ፣ እኛም እናውቃለን። እኛ እውነትን ነው የምናገረው፣ እነሱ ደግሞ ስርዓታቸውን የገነቡት በሀሰት ላይ ስለሆነ ይሄ በሀሰት ላይ የገነቡት የምቧይካብ የሆነ ስርዓት እንዳይናድባቸው ሌላውን ሁሉ አሸባሪ እያሉና እያስፈራሩ ለመኖር ነው የሚፈልጉት። ይሄ ግን ሊቀጥል አይችልም። እኛም ስራችን እንቀጥላለን። ነጻው ፕሬስ ወይም የግሉ ፕሬስ ቢያንስ ከ መቶ ሀምሳ በላይ ጋዜጠኞች በመላው ዓለም በስደት ላይ ይገኛሉ። እንደዚሁም አሁንም ድረስ በእስር ቤትም ያለዋሉ፣ በቅርብም የተፈቱ እንደዚሁ ይገኛሉ። የእነዚህን ጋዜጠኞች አስተዋጽኦ ለኢትዮጵያ የነጻው ፕሬስ እድገት ወይም ለዲሞክራሲ መጎልበት ምን አይነት አስተዋጽኦዎችን አበርክተዋል? የእነሱ እስራትና ግዞትም ሆነ ስደት ለኢትዮጵያ ዲሞክራሲ በተለይም በነጻው ፕሬስ ውስጥ ምን አይነት የታሪክ አሻራዎችን አስቀም ተቀምጦ አልፏል። ለሚቀጥለው ትውልድ በምንመልክስ በኢትዮጵያ የነጻ ፕሬስ ታሪክ ውስጥ ምን አይነት ልዩ ታሪካዊ ስፍራ ይኖራቸዋል የሚል ታያለ። እንግዲህ በእውነት ለመናገር እኔ የኢትዮጵያ ጋዜጠኞችን በተለይ ደግሞ ለነጻው ፕሬስ የታገሉትን እንደ አርበኞች ነው የማያቸው። ምክንያቱም እነዚህ ጋዜጠኞች ከፍተኛ ትግል ነው ያደርጉት ከፍተኛ መስዋዕትነት በግንባር ቀደምነት ከፍተኛ መስዋዕትነት የከፈሉት ጋዜጠኞች ናቸው። በዚህ በተደረገው ትግልም ስለዚህ የእነሱ ኢምፓክት የእነሱ ተጽዕኖ ወደፊትም ደግሞ የታሪክ አሻራቸው ለትውልድ ሊተላለፍ የሚችል አርጌን የማስበው ምክንያቱም ይሄ የተደረገው ትግል ነው ነገ ነጻነትን የሚያመጣልን ነገ የምንፈልገውን ስርዓት የሚያመጣው ትናንት የተደረገው ትግል ነው፣ ዛሬ እየተደረገ ያለው ትግል ነው። ስለዚህ ራእያችን በዛች ሀገር ውስጥ እያንዳንዱ ሰው መብቱ ተከብሮ በሀገሩ ላይ እንደ ዜጋ እኩል የሚኖርበት ሀገር እስክትፈጠር ድረስ እውነትን ማውጣት እንዲሁም ደግሞ የጋዜጠኝነትንም ስራ በሚቻለን አቅም መቀጠል በስደትም ብንሆን ወሳኝ ነው ብለን ስለምናምን ያ መቀጠል አለበት። በዚህም ሂደት ውስጥ አስተዋጽኦ ያደረጉ ጋዜጠኞች ሁሉ የታሰሩ በርካታ የሆነ ግፍና በደል የተፈጸመባቸው ሁሉ ትልቅ የታሪክ ሚና አላቸው ብዬ ነው የማምነው። ኢሳት አሁን ሰባተኛ አመቱ ላይ ደርሷል። ከዚህ በኋላስ የወደፊት አጭርም ሆነ የረጅም ርቀት ትልሞቹ እና ግቦቹ ምንድን ናቸው? ማለት ይቻላል። በአጭር ጊዜ እቅዱ እንግዲህ ኢሳት የያዛቸውን ስራዎች ሁሉ አጠናክሮ ለመቀጠል ጥረት ያደርጋል። በረጅም ጊዜ ጥረት እቅዱ ደግሞ ወደፊት በኢትዮጵያ ውስጥ እንግዲህ ቀደም ብሎ የምጠቀስኩት ኢሳት በአሁኑ ጊዜ ዋነኛው ሚዲያ ለመሆን የቻለ ነው። ይሄንን ሚናውን የበለጠ አጎልብቶ ለኢትዮጵያ ሕዝብ አይንና ጆሮ እንዲሁም አንደበት ሆኖ የበለጠ ጠንክሮ መውጣት የሚገባው ሚዲያ ነው። ያንን ለማጠናከር በተለያየ ረገድ እቅዶች አሉን። እነዚህን እቅዶች እንግዲህ ቀስ በቀስ ለመተግበር ሁላችንም የበኩላችን አስተዋጽኦ እናደርጋለን ብዬ አምናለሁ። ሀገር አውስትራሊያ ውስጥ ከገባ አንድ ወር ያህል ገደማ ሊቆጠር ነው። በነኚህ ባለፉት ሶስት ሳምንታቶች ውስጥ ኢትዮጵያውያን ማህበረሰቡንም ሆነ እንደዚሁም የሀገር አውስትራሊያን ዋነኛ ዜጎችን በምን መልክ አያቸው? መስተንጉዳቸው እንዴት ነበር? መስተንግዷቸው ቀደም ብሎም እንዳልኩት በጣም ጥሩ ነበር። ኢትዮጵያውያን እዚህ አውስትራሊያ ውስጥ የሚኖሩት እርስ በርስ እየተባበሩ እየተደጋገፉ እንዳሉ መገንዘብ ችያለሁ። ብዙዎቹ ኢትዮጵያውያንም እዚህ የሚኖሩ ኢትዮጵያውያን አውስትራሊያን በደንብ አክብረው ነው የሚኖሩባት። ምክንያቱም በዚህ ሀገር እንደውም ወደዚህ ከመምጣቴ በፊት አንድ ወዳጃችን እንዲሁ ስትናገር ነበር ስለ አውስትራሊያ። እኔ እንደ ሰው ሰው መሆኔን አውቀውልኝ እዚህ ሀገር ስለምኖር በጣም ደስተኛ ነኝ እያለች ነበር። አገሬም እንደዚህ እንዲሆን ነው የምኘው። መጀመሪያ ሰውነቴን እንዲያቅ፣ መብቴን እንዲያከብርልኝና እንደ ሰው እንድኖር እንዲፈቀድልኝ ነው የምፈልገው ይሄንን አገር ያላገኘሁትን እዚህ ስላገኘው በጣም ደስተኛ ነኝ ስትል ነው የሰማኋት። እቺ እህታችን በንግድ ስራ የተሰማራች ነች። እዚህ ሀገር እንደምታውቀው ሰው ሁሉ እኩል ተደርጎ ነው የሚታሰበው። ማንም ሰው አድሎ አይፈጸምበትም በቆዳው ከለር ምክንያት ወይንም በማንነቱ በኤትኒክ አይደንቲቲው። ስለዚህ እኛም የምንመኘው ኢትዮጵያ እንደዚህ ጥሩ የሆነ አገር እንዲሆን ነው። እስካሁን ድረስ እንደሰማሁት እዚህ ያሉ ኢትዮጵያኖች አውስትራሊያ በመኖራቸው ደስተኛ ናቸው። መብታቸውንም ያውቃሉ። መብት ማወቅ ብቻ ሳይሆን ደግሞ ኃላፊነታቸውንም በአግባቡ የሚያከብሩ ዜጎች ናቸው። እነዚህ ዜጎች ደግሞ ራእይ አላቸው ያላቸው ለዘላለም እዚህ በሰው ሀገር በጥገኝነት ለመኖር ብቻ ሳይሆን እነሱም ደግሞ የራሳቸውን ሀገር ደግሞ መገንባት የሚፈልጉ ናቸው። በሀገራቸው ላይ ተከብረው የእነሱ መብት ብቻ ሳይሆን የሁሉም መብት በእኩልነት ተከብሮ የሚኖርባትን ኢትዮጵያ ማየት የሚመኙ ናቸውና ለዚህ ራዕያቸውን ለማሳካት አሁን በኢሳት ዙሪያም ተሰባስበው እንደዚህ ድጋፍ ሲያደርጉ፣ ነፃ የሆነ ውይይትም ስናደርግ ለሀገራቸው እና ለሕዝባቸው ያላቸውን ፍቅር ማየት መቻሌ በጣም ነው ደስ ያለኝ። ሌላው በአሁኑ ወቅት አሳሳቢም ሆኖ በበርካታ ዜጎች በሀገር ውስጥም ሆነ በውጭ ባሉ ሰዎች አእምሮ ውስጥ የተመላለሰ ያለው ነገር ቢሆን የወደፊቱ የሀገሪቱ ዕጣ ፈንታ ምን ይሆናል የሚል በርካታ አስተያየቶች እየተንሸራሸሩ ነው ያሉት። ከዛ አኳያ የወቅቱን የኢትዮጵያን ሁኔታ አስመልክቶ ያንተ ግምገማ ምን ይመስላል? ከዚህ ወዴት ሊያመራ ይችላል የሚል ታቢያ ነው ያለው። እንግዲህ ዛሬ ኢትዮጵያ ያለችበት ጊዜ ቀደም ብሎ እንደጠቀስከው እጅግ በጣም አሳሳቢ ነው። ስርዓቱ እጅግ በጭንቀት ውስጥ ያለበት ጊዜ ነው እና ይሄ ደግሞ ስርዓት በተንኮል በሴራ ላይ የተመሰረተ ስርዓት ስለሆነ ራሱን እጅግ በቃ የማይወጣበት አጣብቂኝ ውስጥ የከተተ ስርዓት ነው። ከዛ አይነት አጣብቂኝ ለመውጣት በሚያደርገው መንፈራገጥ ምክንያት ቀቢጸ ተስፋ በሆነ መንገድ ህዝቦችን አንዱን ከአንዱ ወደ ማጋጨት አቅጣጫ ነው እየሄደ ያለው። ይህን በዋናነት እየሰራ ያለው እስከምናቁ ድረስ ህወሀት ነው በተቀናጀ መልኩ። ይሄ ግን አያዋጣም። ብቻ ሀገር ታሪክ ያላት ሀገር ነች። ህዝቡም በጋራ ለረጅም ዓመት ፖሊስ ሰራዊት በሌለበት ጊዜም ተከባብሮ የኖረ ህዝብ ነው። የእኛ ህዝብ እኮ ፖሊስና ሰራዊት ጠብቆት አይደለም ተከባብሮ ሲኖር የነበረው፣ ለረጅም ዓመት ራሱን ሲያስተዳድር ሁሉ ነበር። መንግስት ራሱ በወደቀበት ጊዜ በደርግ ዘመን እንኳን በነበረው ትራንዚሽን ሽግግር ወቅት ብታይ አንዱ በአንዱ ላይ አልተነሳም። ራሱን ነው ሲያስተዳድር የነበረው። አብዛኛውም በገጠሪቷ ኢትዮጵያ የሚገኘው ኢትዮጵያዊ ፖሊስና ሰራዊት አይቶ አያውቅም። ራሱን ያስተዳድር የነበረ ህዝብ ነው። እስከዚህ ደረጃ በፍቅር የሚኖር ህዝብ ነው የኢትዮጵያ ህዝብ ደግሞ። ለዚህ ሁላችንም ልንኮራበት የሚገባ ነገር ነው። ስለዚህ ዛሬ አንዱን በአንዱ ላይ ማነሳሳት ቀቢጸ ተስፋ የሆነ የስርዓቱ ውጤት ወይንም ደግሞ ስርዓቱ ከዚህ አጣብቂኞች ለመውጣት የሚያደርገው ቢያንስ እስካሁን ድረስ እንግዲህ እየከፋፈሉ ነው የከፋፍለ ግዛ ነው ስርዓቱ እያጋጩ ለመኖር እያረጉት እናቆሩ ለመኖር እና እድሜያቸውን ለማራዘም ሲሰሩ የነበረው ነገር ሁሉ እንዳልሰራ ሲገነዘቡ የበለጠ ደግሞ አሁንም ቀቢጸ ተስፋ በሆነው በባሰው ሁኔታ ሊተገብሩት የሚፈልጉት በርካታ የሆነ አጀንዳ እንዳላቸው ግልጽ ነው። ግን እኔ ማለት የምፈልገው ነገር ምንድን ነው? ለስርዓቱም ሆነ በአጠቃላይ ለህዝቡ አንደኛ ስርዓቱ ኃላፊነት አለበት። የአንድ ስርዓት ኃላፊነት ህዝብ ማጋጨት አይደለም። ህዝብን በሰላም አንድ አርጎ ማኖር የማንም ስርዓት ኃላፊነት ነው። ስርዓት ያልፋል፣ ሀገርና ህዝብ ግን አያልፍም እና ይህንን የተበላሸ አካሄድ ሊያስተካክል ይገባል፣ ስርዓቱ በተለይ ደግሞ በዋናነት ህወሓት ነው። ሌላው ህዝብ ደግሞ እንደዚሁ ህወሓት በሚፈጥረው የመከፋፈልና የማናቆር አጀንዳ ወድቆ በተሳሳተ አቅጣጫ እንዳይሄድ መጠንቀቅ ያስፈልገዋል። አሁን በሶሻል ሚዲያ አልፎ አልፎ እንደምናየው ተራ የሆኑ ዜጎችም ሳያስቡት በዚህ ወጥመዱ ሲወድቁ እናያለን። እና ከዚህ መቆጠብ ያስፈልጋል ጥላቻ ማሰራጨት በተለይ ደግሞ ህዝቦችን ሊያናቁር በሚችል ሁኔታ አንዱ ሌላውን እንዲጠላ ማድረግ ወንጀል ነው፣ በሌላው ሀገር እውነት ለመናገር በእኛ ግን ይሄ በተለይ ደግሞ ስርዓቱ ሆን ብሎ የሚያራምደው የሶሻል ሚዲያ ሰራዊትን ማሰማርተው የሚያፋፍሙት ነገር ስለሆነ ሁላችንም ልንጠነቀቅ ይገባል። የምንጠቀምበትን ቃላት ራሱ በጥንቃቄ መጠቀም ያስፈልገናል። የአሁኑ እሁድ ኦክቶበር 29 በሜልበርን የምታካሄደው ህዝባዊ ስብሰባ በኋላ የአውስትራሊያ ጉዞ ያበቃል። ከዚህ በኋላስ አቅጣጫ ወዴት ነው የሚሆነው? ወደ ትራምፕ አሜሪካ፣ ወይስ ወደ ሌላ አቅጣጫ ይኖራል? እንግዲህ እንዳልከው ኦክቶበር 29 እሁድ ቱፒኤም ቀደም ብሎም በጠቀስኩት አድራሻ 135 ስቴቨን ስትሪት ያራቪል ነው ይሄንን ስብሰባ የምናካሄደው። ከዛ በኋላ ወደ ኦክላንድ ኒውዚላንድ ሄዳለሁኝ። እዛም ተመሳሳይ ፕሮግራሞች አሉን። ያንን ከጨረስኩ በኋላ ወደ አሜሪካ መለሳለሁ ማለት ነው። የአሜሪካ ነገር ከተነሳ ትራምፕ ሳይነሳ አናልፍም እና የአዲሱን የትራምፕ አስተዳደር ዘጠኝ ወራት በላይ ቆይታችሁበታል። ከቀደመው ከኦባማ አስተዳደር ጋር ያሁኑን አሜሪካ፣ በተለይ በውጭ በርቀት ለሚኖሩ ሰዎች ወይም ለአገሪቷ ሽርካ የሆኑ ሀገራት መሪዎች ጭምር ብዙዎችን የሚያሳስብ ጉዳይ ነው። እዛ ሳሚ ነገር አሜሪካ ውስጥ ኖሩ፣ በምን መልክ ነው በተለይ እንደ ጋዜጠኛ የምታየው የትራምፕ አሜሪካ በተለይም በኢትዮጵያውያን ስደተኞችም ሆነ በሀገሪቷ ወይም በመላው አለም ኢንተርናሽናል ሪሌሽንስ ላይ የሚፈጥረው ወደፊት ምን አይነት ምዝዞች ሊያስከትል ይችላል የሚል ስጋት አለ ወይስ አሜሪካ እንደገና ታላቅ አገር በትራምፕ እጅ ትሆናለች የሚል ተስፋ ነው ያለው እንግዲህ ዶናልድ ትራምፕ ወደ ስልጣን ከመጡ ጊዜ ጀምሮ ችግር አለ ምክንያቱም አንደኛው ሰውየው የፖለቲካል ሊደርሽፕ እርግጥ እንደምታውቀው ሰውየው የንግድ ሰው ነው በፖለቲካው አለም ልምድም ያለው ሰው አይደለም አንዱ ምክንያት ያ ነው በአግባቡ ነገሮችን የመምራት ስኪል ፖለቲካል ሊደርሽፕ ማለቴ ነው የሚያንሰው ግለሰብ ነው። ከዛም ደግሞ የባህሪም ችግር አለ። በትዊተር ላይ የወጣ የሚናገረው ነገር እንዲሁም ደግሞ የሚያወጣቸው ፖሊሲዎች ሁሉ እጅግ የተምታቱና ሀገሪቷንም ወደ መከፋፈል ሊያመራ የሚችል ነው። ግን ምንድን ነው እኔ ትልቅ ስጋት የለኝም ለአሜሪካ ስጋት፣ ለኢትዮጵያ እንጂ ለአሜሪካ ስጋት የለኝም። ምክንያቱም አሜሪካ ዲሞክራሲያዊ ስርዓት ስለሆነ ሲስተሙ ራሱን ያርማል። በዛም አቅጣጫ ራሱን እያስተካከለ ሊሄድ የሚችል ነው። ስለዚህ አሜሪካ በእርግጥም በአሁኑ ጊዜ የፖለቲካ ችግር እንዳለ ግልጽ የሆነበት ሁኔታ ቢኖርም ግን ደግሞ ወደፊት ሲስተሙ ራሱን እያረመና እያስተካከለ ስለሚሄድ የተሻለ ሁኔታ እንደሚመጣ ከትራምፕ አድሚኒስትሬሽን በኋላ እንደውም ሰው በንቃት የተሻለ መሪ እንዳይመርጥ አልጠራጠረም። ጋዜጠኛ አበበ ገላው የኢትዮጵያ ሳተላይት ቴሌቪዥንና ሬዲዮ ማኔጂንግ ዳይሬክተር፣ የአውስትራሊያ ቆይታ የተሳካ እንዲሆንና የሀገር አሜሪካ የምልሰት ጉዞህም መልካም እንዲሆን ምኞታችን ነው። ስለ ቃለ ምልሱ እናመሰግናለን። አመሰግናለሁ ካሳ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።